በተለያዩ ክልሎች ላለው ህዝባዊ እንቅስቃሴና ጥያቄ አፋጣኝ ምላሽ ካልተሰጠ አገሪቱ ወደ እርስ በርስ ግጭት ልታመራ ትችላለች ሲሉ የቀድሞ ፕሬዝደንት ዶክተር ነጋሶ ጊዳዳ ስጋታቸውን ገለጹ። የሰልፈኞቹን ጥያቄዎች ማድመጥና ሰብአዊና ዴሞክራሲያዊ መብቶችን በህገ መንግስቱ መሰረት ማክበር ይህ እንዳይሆን እንቅፋት የሆኑ አዋጆችን መሰረዝ ቀዳሚው እርምጃ ሊሆን እንደሚችልም ጠቁመዋል። ዶክተር ነጋሶን ያነጋገረው እስክንድር ፍሬው ተከታዩን ቀጥሎ አጠናቅሯል። ከ1987 እስከ 1994 መጀመሪያ የኢትዮጵያ ፕሬዝዳንት ሆነው ያገለገሉት ዶክተር ነጋሶ ጊዳዳ ከወጣትነት ጀምሮ አብዛኛውን ዕድሜያቸውን በፖለቲካ ተሳትፎ ያሳለፉ ናቸው። ከኦሮሞ ነጻነት ግንባር እስካሁኑ ገዢ ፓርቲ ኢህአዴግ እስከ ያኔው አንድነት ፓርቲ በከፍተኛ አመራርነት አገልግለዋል። ያመኑበትን የመሰላቸውን ከመናገር ወደ ኋላ የማይሉ ሁኔታዎች ካላስደሰቷቸውም የፓርቲ አባልነትን እስከ ማቆም ስልጣንን እስከ መልቀቅ የሚሄዱ እንደሆኑ በአደባባይ አሳይተዋል። ዛሬ የየትኛውም የፖለቲካ ፓርቲ አባል አይደሉም። በግላቸው ግን በአገራዊ ጉዳዮች ላይ ይናገራሉ፣ ይጽፋሉ። ከዚህ አንጻርም በኦሮሚያና በአማራ ክልሎች እየተካሄዱ ያሉ የተቃውሞ እንቅስቃሴዎችና ጥያቄዎች ምላሽ አለማግኘታቸው እንደሚያሳስባቸው እየገለጹ ነው። ዛሬ ለአሜሪካ ድምፅ ሲናገሩም ይህንኑ ስጋታቸውን አንጸባርቀዋል። ለጥያቄዎች አፋጣኝ ምላሽ ካልተሰጠ፣ ችግሩን በቶሎ እልባት ካላገኘ የከፋ ውጤት ሊያስከትል እንደሚችል የዶክተር ነጋሶ ስጋት ነው። እነዚህ ችግሮች ካልተፈቱ የኔ ፍራቻ ምንድን ነው? የቀጠለ ሄድና ሌሎችን አካባቢዎችንም ደግሞ ሊስብ ይችላል። ይሄ ደግሞ ወዴት ሊሄድ ይችላል? ወደ እርስ በርስ ግጭትና በህዝቦች መካከል እንደገና ደግሞ በመንግስትና በተቃዋሚዎች መካከል ጦርነቶች ሊከሰቱ ይችላሉ ብዬ ነው የሚሰጋው። ይሄ ጦርነት አንዳንድ ሰዎች እንደሚሉት ሀገር ትበታተናለች የሚለው ሳይሆን አገር ሳይትበታተን እንደ ሱዳን፣ እንደ ሱማሊያ፣ እንደ የመን፣ እንደ ሶሪያ የዚህ አይነት ግጭቶች ሊከሰቱ ይችላሉ የሚል ፍራቻ አለኝ። በጸጥታ ኃይሎች እየተወሰደ ያለው የኃይል እርምጃ እንደሚያሳስባቸው የተለያዩ የሰብአዊ መብት ድርጅቶችና አገራት ተናግረዋል። ይህንኑ ያንጸባረቁት የቀድሞው ፕሬዝዳንት የኃይል እርምጃው አሉታዊ ውጤት እንደሚያስከትል ያስጠነቅቃሉ። በጣም የሚያሳዝን አሁን ለምሳሌ ባሌ ሮቤ ሕዝብ ሰላማዊ ሰልፍ ወጥቶ ወታደሮች እንደዛ ቆመው ፊት ለፊት ተኩሰው አንዱ ልጅ ተዘርሮ ሲታይ፣ ወይም ደግሞ ጎንደር ቅዳሜ ዕለት እንደዛው መንገድ ላይ የመሄድ ወጣት ሲገደል። አሁን ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል። 15 16 ልጅ ወታደር ነው፣ እዛ አካባቢውን የሚቆጣጠረው እና ወታደሮችን ሲያዩ ይሻሻል አንዱ ሲሻሽ ይተኮስበት እና ይገደላል። አልብ ማታ እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው በዚህ ሀገር? እንደዚህ የሚሆን ከሆነ ያመጣል። እነዚህ ነገሮች ከተባባሱ ካልተፈቱ ቅድም ወዳልኩት ችግሮች መባባስ ይሄድና ወይ በአንድ በኩል በህዝቦች መካከል ያለ መግባባትና ግጭቶች ሊኖሩ ይችላሉ ወይም ደግሞ በመንግስትና በተቃዋሚዎች መካከል የተነገረ ግጭት ሊከሰት ይችላል የምል ፍራቻ አለኝ። ሰላማዊ ሰልፎቹ ሰላማዊ እንዳልሆኑ በተደጋጋሚ የገለጸው የኢትዮጵያ መንግስት የጸጥታ ኃይሎቹ የተጋፈጡትም ከታጠቁ ተሳታፊዎች ጋር ጭምር እንደሆነ ይናገራል። ኃላፊነታቸውን እየተወጡ ያሉትም እራሳቸውን ለአደጋ በማጋለጥ ጭምር እንደሆነ ያስረዳል። የጸጥታ ኃይሎቹ ከመጠን ያለፈ ኃይል እንደሚጠቀሙ የገለጹት ዶክተር ነጋሶ ግን ሰልፎቹ ሰፊ የህዝብ ብሶት መኖሩን እንደሚያሳዩ ተናግረዋል። የአሁኑ የኢትዮጵያ ህገ መንግስት ነሐሴ 15 1987 የጸደቀው በዶክተር ነጋሶ የፕሬዝዳንትነት ዘመንና ፊርማ ነው። የወቅቱ ተቃውሞ አንዱ ምክንያትም መንግስት ይህንን ህገ መንግስት አለማክበሩ እንደሆነ የዚያን ጊዜው ፕሬዝዳንት ያምናሉ። ሰብአዊና ዲሞክራሲያዊ መብቶችን ማክበር፣ የፖለቲካ ፓርቲዎችና የሲቪክ ማህበራትን በነጻነት እንዲንቀሳቀሱ ምህዳሩን ማስፋትና የመሳሰሉት ህገ መንግስቱን በትክክል ተግባራዊ በማድረግ የሚመለሱ መሆናቸውን ያስረዱት፣ ይህ ደግሞ ለዚህ እንቅፋት የሆኑትንና ከ1997 በኋላ የወጡትን አዋጆች በመሰረዝ ሊጀምር እንደሚችል አብራር ተዋል ተግባራዊ የማድረጉ ጉዳይ ይመስለኛል። እሱ በአስቸኳይ ሊደረግ ይችላል። ለምሳሌ የሚዲያ ጉዳይ ፓርቲዎች፣ እንቅስቃሴ የሲቪክ ማህበራት ነጻነት። የሲቪክ ማህበራት እንደምታውቀው የግድ አንዱን ፓርቲ ደግፎ አይደለም። የህዝብ ውክልና፣ የፓርቲዎች ህግ፣ አምስቱ በዘጠና ሰባት አመተ ምህረት በኋላ የታወጁ አዋጆች አሉ። አምስቱ ማለት ለምሳሌ የጸረ ሽብር አዋጁ አዋጅ፣ የፓርቲዎች አዋጅ፣ የሲቪክ ማህበራት አዋጅ፣ የሚዲያም አዋጅ፣ እነዚህ የመሳሰሉት ናቸው። እነዚህ ቢታዩ የግድ ህገ መንግስቱን መጣዝ አይደለም። አዋጆቹ ግን ህገ መንግስቱን ይጻረራሉ። በርሰው እምነት በእኔ እምነት የሚጻርሩበት ሁኔታዎች አሉ። እና እነዚህ ቶሎ መታየት ያለባቸው አንዱ የሚመጣው አመት ፓርላማ ሲከፈት ወዲያው ቶሎ መታየት ያለባቸው ጉዳይ ነው ብዬ ነው የምገምተው። የዲሞክራሲ ጥያቄ ነው ዋናው ነገር የዲሞክራሲ ጥያቄ የፌዴራሊዝም ተግባራዊ ሆነዋል ወይ? የሰብአዊ መብት ተግባራዊ ጥበቃ ተግባራዊ ሆነዋል ወይ? ዲሞክራሲያዊ መብቶች ተግባራዊ ሆነዋል ወይ የሚለውን ካየን እነዚህ በነዛ ህጎች እየታቀፉ ናቸው። የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ እንደጠቆሙት በአሁኑ ጊዜ ያለው የተቃውሞ እንቅስቃሴ ሰፋ ያሉ ችግሮች ምልክት ነው። በዚህም መሰረት እርሳቸው እንዳብራሩት በግንቦት 2007 ምርጫ ተካሂዶ ዓመት ሳይሞላው ሰፊ የተቃውሞ እንቅስቃሴ መነሳቱ በምርጫው አካሄድ ላይ ጥያቄ ያስነሳል። በኦሮሚያው የተቃውሞ እንቅስቃሴ ወጣቶችና አርሶ አደሮች በስፋት መሳተፋቸውም ጥያቄያቸውና ችግራቸው ምን እንደሆነ መመርመርን የግድ ይላል ብለዋል። የአሁኑ የተቃውሞ እንቅስቃሴ ያልተመለሱ የማንነት ጥያቄዎች እንዳሉ ማመልከቱንም አብራርተዋል። የማንነት ጥያቄዎች ጎልተው የወጡበት ነው። የኮንሶ የቅማንት አለ የወልቃይት ጠገዴ ጉዳይ አለ። የኦሮሚያም በአንድ በኩል የማንነት ጥያቄ ነው እና እነዚህ ጥያቄዎች ወይም ደግሞ ጉዳዮች የብሄር ጥያቄ ያልተፈቱ የብሄር ጥያቄዎች እንዳሉ በሕገ መንግስቱ መሰረት ያልተፈቱ ጥያቄዎች እንዳሉ የሚያመለክት ይመስለኛል። የቀድሞ ፕሬዚዳንት አክለው እንዳሉት በሕገ መንግስቱ ላይ አገራዊ መግባባት አለመፈጠሩም በዚህ ወቅት መታየት ያለበት ጉዳይ ነው። እስካሁን ድረስ ጭቅጭቆች ያሉባቸው አንቀጾች አሉ። አሁን ለምሳሌ ስለ አንቀጽ 39፣ ስለ ባንዲራ፣ ስለ ፌዴራል ስርዓት የመሳሰሉ ጥያቄዎች የሚነሱባቸው እና ጭቅጭቆች የቀጠሉባቸው እንትኖች አንቀጾች አሉ። እነዚህም አንዱ ምክንያት ታይቶ እንደገና ህገ መንግስቱ ታይቶ ሰፊ ተሳትፎ እና ውይይት ተካሄዱበት፣ ለምንድን ነው የማናሻሽ የሚለውን ጥያቄ የሚያስነሱ በተቃዋሚ ሰልፈኞች እየተነሱ ያሉ ጥያቄዎችን ለመመለስ የአጭርና የረጅም ጊዜ እርምጃዎች እንደሚያስፈልጉም ዶክተር ነጋሶ አብራርተዋል። በአጭር ጊዜ ሰብአዊና ዲሞክራሲያዊ መብቶችን የተመለከተውን ጨምሮ በህገ መንግስቱ የሰፈሩትን ድንጋጌዎች ማክበር በረጅም ጊዜ ማለትም በጥቂት ዓመታት ውስጥ ደግሞ ህገ መንግስቱን አገራዊ መግባባት የተፈጠረበት አድርጎ ማሻሻል እንደሚያስፈልግ ነው የጠቆሙት። በህዝቡ የሚነሱትን ጥያቄዎች ለመፍታት እንደሚሰራ ገዢው ፓርቲ ሲገልጽ ቆይቷል። ሰሞኑን የተሰበሰበው የኢህአዴግ ስራ አስፈጻሚ ኮሚቴም የችግሩ ምንጭ ስልጣንን ካላግባብ መጠቀም ነው፣ በዚህም ላይ እርምጃ እወስዳለሁ ብሏል። ዶክተር ነጋሶ እንደሚሉት ግን ይህ ጥሩ እርምጃ ቢሆንም የህዝቡን ጥያቄዎች ሙሉ በሙሉ አይመልስም። ዶክተር ነጋሶ እንደሚሉት ግን ይህ ጥሩ እርምጃ ቢሆንም የህዝቡን ጥያቄዎች ሙሉ በሙሉ አይመልስም። በአንድ በኩል ኢህአዴግ በህዝብ የሚነሱትን ጥያቄዎች እና የህዝብን ችግሮች አቅም የሚል ትን እንድምታ ላይ ለመድረስ ወይም ደግሞ ትርጉም ላይ ለመድረስ አልችልም ያቃሉ በእኔ እይታ ይሰማል፣ ችግሩ ያንን ተቀብሎ ሁኔታዎችን ለማሻሻል እና ራሱንም ለማሻሻል ፍቃደኛ ነው ወይ የምለው ጥያቄ ነው የሚመጣው። ሆኖም በእኔ እይታ ኢህአዴግ ስራ አስፈጻሚ ኮሚቴ በቀደም ያወጀው እቅዳለኝ ከጥቅምት ወር ጀምሮ ተግባራዊ ያደርጋለሁ ያለው አንዳንዱ ህዝብን የመስማት ህዝብን እሰማለሁ ብሎ አሁንም እያካሄደ ነው፣ ውይይቶችን ይቀጥላል። እሱ ጥሩን የጥገኝነትና ኪራይ ሰብሳቢነትን በስፋት ዋጋ እታገላለሁ ይላል። ጥሩ ስልጣን ካልአግባብ መጠቀም አለ፣ ይህንንም እታገለዋለሁ የሚል እንደዚሁም መልካም አስተዳደር እንዲመሰረት አድርጋለሁ ልማትንም በተለይ ለወጣቶች እና ለአርሶ አደሮች ጠቃሚ በሆነ መንገድ ይሰራለሁ እያለ ነው። ጥሩ ነው፣ ግን ይሄ አይበቃም። በእኔ እይታ በተጨማሪ ምን መደረግ አለበት በምለው አንደኛ በህዝብና በተለይ በወጣቱና በመንግስት መካከል ያለመተማመን ተፈጥሯል። ኮንፊደንስ ቢልዲንግ ስራ መካሄድ አለበት። መተማመንን የመፍጠር ስራ የመፍጠር ስራ አሁን ለምሳሌ ብዙ ሰዎች ታስረዋል። እነዚህ መፈታት አለባቸው። ይህንን በሚልበት ጊዜ ወንጀለኞች፣ ሰውን የገደለ ንብረትን ያጠፋ ግለሰብ ሊጠየቅበት ይችላል። ግን ይሄ ሁሉ ሰፊ እስር ለምንድን ነው የሆነው የሚል ጥያቄ ስላለኝ እና በስፋት የታሰሩ ሰዎች እንዲፈቱ እንደገና ተቃውሞ እንቅስቃሴው የታሰሩ ማለት ነው። አዎ እንደገና ደግሞ የደረሰው የንብረት የሰው ሕይወት የጠፋ አለ እና፣ ይሄም በገለልተኛ አጣሪ ቡድን መጣራት አለበት። ተጣርቶ ወደ ፍትህ የሚቀርብ የመንግስት አካልም ካለ በመንግስት አካል ውስጥ የሚሰሩ ግለሰቦች ካሉ መጠየቅ አለባቸው። በግለሰብም ደረጃ ይህንን ያደረጉም ካሉ መጠየቅ አለባቸው። የፍትህ ጉዳይ እና ከሀሳም መታየት አለበት ብዬ ነው። ገንብተው አንዱ ይሄ ነው። ሌላው ሲሰሙ ለነበሩ ጥያቄዎች ወልቃይት ጠገደ ያለ በኦሮሚያ የሚነሱ ጥያቄዎች አሉ። ለእነዚህ ጥያቄዎች ቶሎ መልስ የመስጠት ተጨማሪ ጉባኤ ደግሞ ጉባኤ በምልበት ጊዜ ኢህአዴግን ጨምሮ የተለያዩ የተቃዋሚ ፓርቲዎችም ጨምሮ የሲቪክ ማህበራትም ካሉ እነሱን ጨምሮ የሃይማኖት ድርጅቶች የምሁራን የሚሳተፉበት የሀገር ሽማግሌዎች የሚሳተፉበት ተጨማሪ ጉባኤ የመንግስት ብቻ የሚያካሄደው ጉባኤ ሳይሆን መርቶ የሚያካሄደው ሳይሆን፣ በገለልተኛ አካል የሚመራ ጉባኤ ተካሂዶ ጥያቄዎች እንደገና በደንብ እንዲሰሙና የመፍትሄ ሀሳብ የሚቀርብበትና እነዚያ የመፍትሄ ሀሳቦች ደግሞ ወደ እቅድ ገብተው ሁሉም ተረባርቦ እነዛን ችግሮች የሚፈጣበት እንደ ሁኔታ ሊፈጠር ይገባል የሚል እንትን አለኝ። እንግዲህ የመጨረሻ ርዕስ አድርገዋለሁ። እርስዎ ለስድስት ዓመታት ፕሬዚዳንት ሆነው አገልግለዋል። የአገሪቱ ፕሬዚዳንት ሆነው አገልግለዋል። በዚህ አይነት ጊዜ ውስጥ በዚህ አይነት ወቅት የፕሬዚዳንቱ ሚና ምንድን ነው? ፕሬዚዳንቱ አሁን ያሉት ፕሬዚዳንት ዶክተር ሙላቱ ተሾመ ምን አይነት ሚና ሊጫወቱ ይችላሉ? በጣም ከባድ ነው። ህገ መንግስቱን ካየ የዚህ አይነት ሁኔታ ሲፈጠር ጣልቃ የመግባት እንትን መፍታ አይሰጥም ለፕሬዚደንቱ። ሆኖም ግን አንደኛ ፕሬዚደንቱ የሁሉም ወኪል መሆን ያለበት ነው፣ ርዕሰ ብሔር ስለሆነ ከፓርቲዎች በላይ የተለያዩ ብሔር ብሔረሰቦች በላይ ዚቪክ ማህበራት በላይ ከሁሉም በላይ ሆኖ አባት ነው ፕሬዚደንቱ እና ስለዚህ ኢህአዴግ ሀሳቦች ሊያቀርብ ይችላል። የሃይማኖት ድርጅቶችን ጠርቶ ከማናገር ሀሳብ ከመስማት አኳያ ያኔ እኔ የነበርኩ ጊዜ የፓርቲዎችን የተቃዋሚ ፓርቲዎችን ተገናኝቼ እንትን ባልልም አትሊስት የሃይማኖት ድርጅቶችን አናግሪያለሁ። ዶክተር ነጋሶ ጊዳዳ የቀድሞው የኢትዮጵያ ፕሬዝዳንት፣ እንደዚሁም የቀድሞው የተቃዋሚ ፓርቲ መሪ አሁን በግል የሚንቀሳቀሱ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጭ የሰው እሺ፣ እኔም አመሰግናለሁ።